በኦሮሚያ ክልል በተለያዩ አካባቢዎች ሰሞኑን ከተቀሰቀሰው ሁከት ጋር በተያያዘ በቄሌም ወለጋ ዞን ጫንቃ ከተማ ህይወት ጠፍቷል። ትናንትናና ዛሬ በነቀምቴ፣ በሻኪሶ፣ በሻሸመኔና አዲስ አበባ ከፍተኛ የትምህርት ተቋማት የተቃውሞ እንቅስቃሴዎች ታይተዋል። ዋሽንግተን ዲሲ ላይም ከዋይት ሀውስ ቤተ መንግስት ፊት ለፊት ሻማ የማብራት ስነስርዓት ተካሂዷል። ባልደረቦቻችን ቱጁቤ ኩሳ፣ ጃለኔ ገመዳና ሶራ ሃላኬ ያጠናቀሯቸው ዘገባዎች አሉ። ሶሎሞን ክፍሌ ያቀርባል። የቱጁቤ ኩሳን ዘገባ ላስቀድም። በትናንትናው እለት በቄሌም ወለጋ ዞን ጫንቃ ከተማ ውስጥ ለሁለት ሰዎች ህይወት መጥፋት ምክንያት የሆነው ፖሊስ አንድ ወጣት ልጅ ለመያዝ መኖሪያ ቤት ውስጥ ከገባ በኋላ ነው። ቱጁቤ እንዳጣራችው ወይዘሮ ሲርኒ ጉደታ ተፈላጊ ነው የተባለውን ልጃቸውን እሸቱ ፈይሳን አሳልፌ አልሰጥም በማለታቸው ፖሊስ እናትየውንና ልጃቸውን እዚያው ቤት ውስጥ ገድሏቸዋል። እግሩን የተመታ ሌላ ልጃቸው ሕክምና ላይ መሆኑም ተገልጾላታል። ትጁቤ ዛሬ ወደ አካባቢው ደውላ ባገኘችው ተጨማሪ መረጃ በአካባቢው ሰው መንቀሳቀስ ባለመቻሉ የእናትና ልጅ አስከሬን ከወደቀበት ተነስቶ እስካሁን አልተቀበረም። ስለ ሁኔታው አንድ የከተማው ነዋሪ እንዲህ ሲሉ ነበር ለትጁቤ የገለጹት። ትላንት ከቀኑ ሰባት ሰዓት ላይ የሞቱት ወይዘሮ ስርኔ ጉደታና ልጃቸው እሸቱ ፈዴሳ ናቸው። ሌላው ልጃቸው አያና ፈዴሳ እግሩ ላይ ተመትቶ በሆስፒታል እየታከመ ነው። የመከላከያ ሰራዊት ከተማዋን ስለከበበ ሰው ከቤት መውጣት ፈርቶ አስከሬኖቹ እስካሁን ተነስተው አልተቀበሩም ነበር ያሉት ጃለኔ ገመዳ ባጠናቀረችው ዘገባ መሰረት ደግሞ በኦሮሚያ ክልል የሚካሄደው የተቃውሞ ሰልፍ ቀጥሏል። በነቀምቴ ከተማ የሚገኙ የካቶሊክ አንደኛና መለስተኛ ደረጃ ትምህርት ቤቶች እንዲሁም የደርጌ ሁለተኛ ደረጃ ትምህርት ቤት ተማሪዎች በዛሬው የተቃውሞ ሰልፍ የወጡ ሲሆን በፖሊስና በፌዴራል ኃይሎች ተበትኗል ሲሉ ነዋሪዎች ለጃነላይ ገልጸዋል። ከተማሪዎችና ነዋሪዎች መካከል ብዛት አላቸው ከመባሉ በቀር ቁጥራቸው በትክክል ባይገለጽም የታሰሩና የቆሰሉም እንዳሉ ተነግሮኛል ብላለች ጃለኔ። በጉጂ ዞን ሻኪሶ ከተማም ዛሬ በተማሪዎች የተካሄደ የተቃውሞ ሰልፍ በጸጥታ ኃይሎች መበተኑን ነዋሪዎች ገልጸዋል። ሻሸመኔ ከተማ የሚገኘው የሪፍት ቫሊ ኮሌጅ ተማሪዎችም የአዲስ አበባን ማስተር ፕላን በመቃወም ከግቢ በመውጣት ላይ እያሉ የአጋዜ ወታደሮች ደርሰው በድብደባ እንደበተኗቸው ለጃለኔ የገለጹት ነዋሪዎች ይዘዋቸው የሄዱ ልጆች መኖራቸውንም አስረድተዋል። በአሁኑ ጊዜ ኮሌጁን የመከላከያ ሠራዊት ተቆጣጥሮታል። በመሆኑም ነዋሪዎች ወደ ኮሌጁ ቀርበው የተማሪዎቹን ሁኔታ መከታተል አልቻሉም ተብሏል። ወታደሮች በኮሌጁ አካባቢ መንገደኞችን ሳይቀር እየያዙ እንደሚደበድቡም ነዋሪዎች ለጃለኔ ገልጸዋል። በሌላ በኩል በአዲስ አበባ ዩኒቨርሲቲ ስድስት ኪሎ ካምፐስ የኦሮሞ ተማሪዎች ዛሬ ተቃውሞ ለማሰማት ወጥተው እንደነበር ታውቋል። ከተማሪዎቹ አንዱን አግኝታ ነበር ጃለኔ። ስለ ሁኔታው የሚከተለውን ብሏል። ትናንትና ሁለት የአዲስ አበባ ዩኒቨርሲቲ ተማሪ የሆኑ ሁለት የኦሮሞ ሴቶች በፖሊስ ታፍኖ ተወሰዱ። እኛ ጠዋት እንደሰማነው ሲኩሪቲ ጋር ሄደን በምን ምክንያት እንደታሰሩ ይንገረንና ምንም ወንጀል ሳይሰሩ ስለታሰሩ ይለቀቁልን ብለን ጠየቅነው። ከዛ እኛ የምናውቀው ታምር የለም ካሉን በኋላ ፕሬዚዳንቱን እንድንጠይቅ ነገሩን ፕሬዚዳንቱ ጋር ሄደን በምን ምክንያት እንደታሰሩ ስንጠይቆ ግብ ውስጥ ተማሪዎች ቅስቀሳ እንዲያደርጉ ተማሪዎችን ለማስረበሽ ሲንቀሰቀዙ ነው የተደረሰባቸው ነው የተባለ። የምንለቀቁም ከሆነ እንለቃችኋለን፣ እናንተ ዝም ብላችሁ ትምህርታችሁን ቀጥሉ ነው የተባል ነው እና ምንም መብት ስላላገኘ ነው በኦሮሚያ ላይ እየተካሄደ ያለውን ጭፍጨፋና በሰዎች ላይ እየደረሰ ያለው ስቃይና መከራ እንዳለ ሆኖ ከእኛ ጋር የሚማሩ የሴት ተማሪዎች ምንም ወንጀል ሳይሰሩ ስለታሰሩብን እኛም የመማር እድላችን ይሄ ነው ያለው ብለን ልክ አምስት ሰዓት ተኩል ሲሆኑላችንም ተሰባስበን ድምጣችን ማሰማት ጀመር። ከዛ ከቁጥራችን የምበልጥ የአዲስ አበባ ፖሊስ አስገቡብን። ሌሎች የአዲስ አበባ ዩኒቨርሲቲ ተማሪዎችም ይሄን ሁኔታ ተደናግጦ ግቢ ውስጥ መሮጥ ጀመሩ። ትልቅ ጩኸት ተሰማ። ከዛ እኛም ተበተነ። አሁን ማምሻውን ከአካባቢው የደረሰን ተጨማሪ ዜና አለ ወደ ስድስት ኪሎ ካምፐስ የሚያስገቡ ሁለት ዋና ዋና በሮች በተለምዶ አንደኛና አምስተኛ ተብለው በሚጠሩት በሮች ፊት ለፊት የአዲስ አበባ ፖሊስ ኮሚሽን የሚል ጽሑፍ የተጻፈባቸው አውቶቡሶች ቆመው ይታያሉ። የፖሊስ ፒክአፕ ተሽከርካሪዎችም አሉ። በእግራቸው የቆሙ የታጠቁና ያልታጠቁ የአዲስ አበባ ከተማ ፖሊሶችም ይታያሉ። ተማሪዎች ሲገቡና ሲወጡም ይስተዋላል። ከአራት ኪሎ ወደ ስድስት ኪሎ በሚወስደው መንገድ ላይ በርከት ያሉ የትራፊክ ፖሊሶች ይታያሉ፣ አካባቢውን የቃኙ ምንጮች እንደገለጹልን። ወዲህ ወደ ዋሽንግተን ዲሲ ስንመለስ በከተማዋና ዙሪያዋ የሚኖሩ የኦሮሞ ብሔረሰብ አባላት የማስተር ፕላኑ ሰለባዎች ሲሉ ለገለጿቸው ወገኖቻቸው ጸሎት ለማድረስና አጋርነታቸውን ለመግለጽ ትላንት ማታ በዋይት ሃውስ ቤተ መንግስት ፊት ለፊት ተሰብስበው የሻማ ማብራት ስነ ስርዓት አካሂደዋል። የተከታተለው ሶራ ሀልክ የነበር አንዳንዶቹን አነጋግሯል። አኒ ጆሎታ ብያቲ ሁማኒፊ አካሳኒ እሳኒን ጋርጋሩ እሳኒ አቺ ዲነ ጀለ ዳአባታኒ መትሬሲ ሜቀጻ መዳሜ ጅሩ ጀለ ዳአባታኒ ልቡ እሳኒ ኬናቲ ጅራኒ እኔ እዚህ የተገኘውት ሀገር ቤት ውስጥ ሰዎች መገደላቸውን በመቃወም ነው። እነዚህ ሰዎች ሕይወታቸውን መስዋዕት ያደረጉት መትረየስ ተደቅኖባቸው ሲሆን፣ ገሚሱ እናቱን ሌላው ልጁን አጥቷል። እኔ አምና አምቦ ላይ ወንድሜ ተገሏል። እናት ደረሰልኝ ሊያግዘኝ ነው እያለች ስትጠብቅ በሀያ ሶስት ዓመቱ ነው ረብሻ ቀስቅሳል ተብሎ መንገድ ላይ የተገደለው። የትላንት ማታውን የሻማ ማብራትና የአለይንታ መግለጫ ስነ ስርዓት ያስተባበረው ዓለም አቀፍ የኦሮሞ ሴቶች ማኅበርና የኦሮሞ ማህበረሰብ ስብስብ ነው። ብርሃኔ ጋላሶ ከአደራጆቹ አንዱና በዋሽንግተን ዲሲ የኦሮሞ ማህበረሰብ አባል እንዲህ ብሏል። የመጣውበት ዓላማ ኦሮሞ ወንድሞቻችን፣ ኢትዮጵያ ወንድሞቻችን ከመሬታቸው እየተፈናቀሉ በመንግስት ኃይል ደረጃ ስትራቴጂ ወጥቶ ከመሬታቸው እየተፈናቀሉ ያንን ደግሞ በዲሲፕሊን ባለው መንገድ ስለተቃወሙ የሚገደሉበት የሚታሰሩበት መብታቸው የሚነፈግበት አስቀያሚ የሆነ ስራ ስላስጠላኝ ሁሌም ለኢትዮጵያ ለኦሮሞም ይሁን ለማንኛውም ሰው እንደምወጣው ዛሬም ደግሞ ለመካፈልና እንዲሁም ደግሞ ተቃውሞ ይሄን የሚሰራውን ስራ ተቃውሞ ለማሳየት ነው እዚህ የመጣሁት። በትላንት ምሽቱ ስነ ስርዓት ላይ አንዳንዶች ጥቁር የለበሱ ከ160 እስከ 200 የሚጠጉ የኦሮሞ ብሔረሰብ አባላት መገኘታቸውን ሶርሃልኬ ጨምሮ ገልጿል።